በትግራይ ክልል የራያና አዘበ ወረዳ ነዋሪዎች ብርቱ የመጠጥ ውሃ ችግር እንዳለባቸው እየተናገሩ ነው። ይህንን ችግር ለማቃለል ተብሎ የተቆፈሩ ጉድጓዶችም አገልግሎት መስጠት እንዳልጀመሩ ይናገራሉ። እንዳልጀመሩ ህዝቡ ይናገራል። የወረዳው አስተዳዳሪ አቶ ክፍለም ኃይለ ቅሬታው ትክክል መሆኑን ገልጸው እንዲያውም ከወረዳው ከወረዳው ግማሹ ህዝብ ንጹሕ የመጠጥ ውሃ እንደማያገኝ ተናግረዋል። ዘጋቢያችን ግርማይ ገብሩ ወደ አካባቢው ተጉዞ ነዋሪዎችንና አስተዳደሩን አነጋግሯል። ቀጥሎ ይቀርባል። የራያ አዘቦ ምድር በተለይም እኔ ሄድኩበት ሀደ አልጋ በተባለው ጣቢያ ዳላተ የገጠር መንደር የዝናብ ጠብታ ዝር ያለበትም አይመስል። የዳላተ መንደር ነዋሪዎች ከጠራራ ፀሐይ ራሳቸውን ለመከለል በሳር ቤቶቻቸው ተጠልለዋል። አካባቢው በድርቅ አደጋ ክፉኛ መመታቱን በግልጽ ይናገራል። ከብቶች የሚቀምሱት የሚልሱት አጥተው አቧራ በለበሰው የተንጣለለ ሜዳ ላይ ደረቅ ሳርና እንጨት ይቆረጥማሉ። የዳላተ መንደር ነዋሪዎች ከኮችን አልትል የተረፈውን የበለስገል በእሳት ጠብሰው እንስሳታቸውን ይቀልባሉ። ህዝቡ ለአንድ ሰው በእርዳታ የሚያገኘው አስራ አምስት ኪሎ ስንዴና ግማሽ ሊትር ዘይት ለወር እየተጠቀመ ጊዜውን ይገፋል። በተለይ በንጹህ መጠጥ ውሃ ጦት እንደተሰቃዩ ደግሞ የአካባቢው ሰዎች ነግረውኛል። ያለም ውሃ ጥም ነው። ይሄ አልጋ ጫደ ይባላል። አዳ አልጋ ይባላል። እናመጣለን መጣለን ውሃማ ተሸክማችሁ ነው የምታመጡት? ከሩ በወገብነ በአህያ እናመጣለን። እዚ እዚህ አካባቢ የተቆፈረ የውሃ ጉድጓድ የለም የለም። ነበረች ፊት፣ አሁን ጠፍታለች። አሁን ኬት ነው የምታስመጡት? ናት ነው ውሃውን ታች ይሄ በት ያለው ወደዛ አለች የምናመጣ እንጂ ለላይ የለም። ብራየ አዘበው የንጹህ መጠጥ ውሃ ችግር በከፋ ደረጃ ላይ እንደሚገኝ የወረዳው አስተዳደር ራሱ ይመሰክራል። የወረዳው አስተዳዳሪ አቶ ክፍሎም ሀይለ በወረዳው ካለው አንድ መቶ ስድሳ አንድ ሺህ ህዝብ ግማሹ ንጹህ የመጠጥ ውሃ እንደማያገኝ ነግረውኛል። ታዝት ናይ ጹሩ ስተማኝ ሸፋ ና ወረዳና ብጣዕሚ ትሑት እዩ ማለት እዩ ዳርጋ ፍርቂ በወረዳችን ንጹህ የመጠጥ ውሃ አቅርቦት በጣም ዝቅተኛ ነው። ግማሹ ህዝብ ንጹሕ የመጠጥ ውሃ አያገኝም ለማለት ይቻላል። በዚያ ላይ ደግሞ ድርቁ ሲጨመር ምን ያህል ተጽዕኖ እንደሚያሳድር መገመት ይቻላል። በተለይ ንጹሕ የመጠጥ ውሃ ችግር በአስከፊ ሁኔታ የሚታይባቸው ሀያ ሦስት መንደሮች የሚገኙባቸው አምስት የገጠር ጣቢያዎች አሉ። ይህንን ህዝቡ የተናገረውና የወረዳው አስተዳደርም ያመነበት በግልጽ የሚታይ የመጠጥ ውሃ ችግር ለመፍታት መንግስት ምን አይነት እርምጃዎችን ወስዷል የሚለውንን አስተዳዳሪው አቶ ክፍሎም ሶስት የመፍትሄ መንገዶችን ተግባራዊ እያደረግን ነው ይላሉ። ታዲያ መፍትሄ ጊዜያዊ ማለት ቦት ማለት አንደኛው መፍትሄ ጊዜያዊ ነው። እርሱም ውሃ በቦቴ ለህዝብ ማቅረብ ነው። ሁለተኛው መፍትሄ ደግሞ በአካባቢው የውሃ ጉድጓዶችን ቆፍረን ህዝቡ በእግሩ እየተጓዘ ውሃ እንዲቀዳ ማስቻል ነው። ሶስተኛው በቁፋሮ የተገኘውን ውሃ የውሃ ቧንቧ መስመር በመዘርጋት ለህዝቡ ማድረስ ነው። በዚህ መሰረት ስድስት የውሃ ጉድጓዶችን ቆፍረናል። እርግጥ ነው እነዚህ የተቆፈሩት የውሃ ጉድጓዶች በጊዜው አገልግሎት እየሰጡ አይደለም። የህዝቡ ቅሬታም ትክክል ነው። በወቅቱ ወደ ህዝቡ ለመድረስ ዘግይተናል። አንዳንዴ እንዳሰብከው አይሆንልህም። ያም ሆነ ይህ ግን ህዝቡ የመጠጥ ውሃ ችግር እንዳለበት ያቀረበው ቅሬታ ትክክል ነው። በአካባቢው ተቆፍረው የታሸጉ ሌሎች በርካታ የውሃ ጉድጓዶችንም አይቻለውኝ። እነዚህ ጉድጓዶች በራያ ምድር ለታቀደው ሰፋፊ የመስኖ እርሻ ልማት ማከናወኛ እንዲጠቅም ታስቦ የተዘጋጀ ውሃ መሆኑንም አቶ ክፍሎም ኃይለ አያይዘው ገልጸውልኛል። የድርቅ አደጋውን ለመመከትና ተረጂውን ህዝብ በወቅቱ ለመታደግ በሚደረገው ጥረት አስተዳደሩ እርዳታውን በወቅቱ እንዲያከፋፍልና የተቆፈሩ የውሃ ጉድጓዶቹንም በፍጥነት አገልግሎት እንዲሰጡ እንዲያደርግ ነዋሪዎቹ አበክረው ያሳስባሉ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም we